ጤናና አካባቢ። እሷም ወደ ቀዶ ሕክምናው ለመግባት ፈቃደኛ አልነበረችም። ምክንያቱም ሌሎችን ስረዳ እና ኖርማል ደሊቨሪ ሲወልዱ እኔ ስረዳቸው ታውቅ ስለነበር ለምን እኔ እንደ ሌሎቹ ቤት ውስጥ በአንተ እርዳታ ለምን አልወልድም አለች። እንግዲህ ሀሳቡ ካመጣችው ላይ ቀር ብዬ እኔም እሺ ብዬ የሚከብድ ነገር ካለ አምቡላንስ እጠራ አለሁ ኖርማል ደሊቨሪ ከሆነ ደግሞ እዚህ ትገላገላለች ብዬ ያው አቶ ሙልጌታ ገብረ ጻድቅ ይባላሉ። ባለቤታቸው የመጀመሪያ ልጃቸውን ሲገላገሉ ራሳቸው ቤት ውስጥ እንዳዋለዷቸው እንዲህ ሲሉ ከሳምንት በፊት በዋትሳፕ አድራሻችን የላኩልንን መልእክት ባለፈው ዝግጅት አቅርበ ነው ነበር እኔ ልጆች አሉኝ እግዚአብሔር ይመስገን፣ ሳውዲ ነው የምኖረው። እናም በረባ ባረባ ምክንያት የግብፅ ሐኪሞች በቀዶ ህክምና ነው የምትወልጁ ስላሏት ባለቤቴ ፈቃደኛ አልነበረችም። ከዶክተሯ ጋር ብዙ ተወያየን። ማለትም ለቀዶ ሕክምናው አሳሳቢ ምክንያት ካለ አሳምኝኝ አልኳት። በቃ የመጀመሪያዋ ነው አለችኝ። ጀማሪዎች አመጠ አይወልዱም የሚል የሕክምና ዳርቻ የለም ብዬ ሚስቴን ይዤ ወደ ቤቴ ሄድኩኝ። በነጋታው መተያዘችና ቤቴን ዘግቼ ራስ ያዋለድኳት። አሁን ልጃችን የስምንት አመት ከሰባት ወር እድሜ ሆና የሶስተኛ ክፍል ተማሪ ተማሪናት ካሉ በኋላ የልጃቸውን ፎቶ አብረው በመላክ ይቻታሉ። እናም ባለፈው ሳምንት በቀጠሮ ባሳደር ነው መሰረት ገጠመኛቸውን ሊያካፍሉን ተገኝተዋል። አቶ ሙልጌታ ዛሬ የሶስት ልጆች አባት ናቸው። ባለቤታቸው የመጀመሪያ ልጃቸውን ለመውለድ በተቃረቡበት ወቅት የገጠማቸውን እንዲህ ይናገራሉ። እኔ የገጠመኝ እንግዲህ ባለቤቴ በዛን ሰዓት አስራ ስምንት ዓመቷ ነው። እንግዲህ በመውለድ እድሜ ክልል ናት ያለችው። እኔም የተወሰነ የጤና ትምህርት ከሀገሬ ይዤው የመጣሁ ነገር ስላለ በዚህ በስነተዋልደ ዙሪያ ራሴን በደንብ እከታተላት ነበር። እና መውለጃ ጊዜዋ ሲደርስ ዶክተሯ እቺ በቀዶ ሕክምና ካልሆነ ኖርማል ደሊቨሪ ወይም በትክክለኛ ምጥ መውለድ አትችልም እና ወደ ኦፕራሴን የምታደረግበት ሆስፒታል ነው የምልካችሁ ነው ያለችኝ። በዚህ ጊዜ እኔ አሳምኝ አልኳት። ምን አይነት አደገኛ ምልክቶች አሏት? እቺ አጭር አይደለችም፣ ወይም ደግሞ እድሜዋም አንደር ኤጅ አይደለችም፣ ወይም ከሰላሳ አምስት ዓመት በላይ ሆና አስቸጋሪ ምጥ ይኖራታል ተብላ የምትመደብ አይደለችም። ሁሉ ሜዲካል ሪፖርቷ የሚያሳየው ኖርማል ነው እና ምንድነው ችግሩ ስላት፣ አይ በክር ስለሆነች ጀማሪ ስለሆነች ምጧ ሊበረታ ስለሚችል አለች። ኦኬ ምጡ ተመኩሮ ካልሆነ በቫክዩም አለ በፎርሴፍ አለ ከዛም አልፎ ነው ወደ ቀዶ ሕክምና የምትሄደው እንጂ ዝም ብለው ዝል ተብሎ ወደ ቀዶ ሕክምና ይሄዳል እንዴ ተባብለን አስተግባባንም። ከዶክተሯ ግብፃዊ ነች። ለማንኛውም ግን እሺ፣ ሪፈራል ወረቀቱ ሲጭኝ አልኳትና ሰጣኝ። ወረቀቱን ይዤ ወደ ቤት ተመለስኩ ማለት ነው። ከዚያም በእግራቸው አንድ ኪሎ ሜትር ገደማ ሆነ ብለው በመጓዝ ወደ ቤታቸው መመለሳቸውን ነው የነገሩን። ቤት ከገቡ በኋላ ባለቤታቸው ድክምክም አላቸው፣ ግን አረጋግተዋቸው በሰላም አደሩ። በነጋታው ታዲያ የህፃኑ ቀጠሮ ደረሰ፣ ወደዚች ምድር የሚመጣበት እናም፣ ምጥ መጣ። ከዚያስ አቶ ሙልጌታ ይቀጥላሉ። መደበኛውን ምጥ ጀመራት ማለት ነው የመጀመሪያው ቁርጠት ምናምን፣ ራሴ እየተከታተልኩ እየተከታተልኩ ያው ከአቅሜ በላይ ከሆነ ግን የግድ አምቡላንስ እጠራለሁ በሚል ስጠብቅ ያው ሂደቱ ጥሩ ነበር ማለት ነው እና እራሴ አዋለድኳት። ቤት ውስጥ የመጀመሪያ ልጃዋ ናት። የህክምና እውቀቱ ስላሎት ነው ወይስ እንዴት ነው? ይህም በድፍረት ለማድረግ የወሰኑት ኖ በድፍረት ሳይሆን እኔ የህክምና እውቀቱ አለኝ። ተምሬ ያለው መጀመሪያ በኢህአዴግ ጤና ኮሌጅ በሺ ዘጠኝ መቶ ሰማንያ ሁለት መቀሌ ሆስፒታል ላይ በጤና ረዳትነት ተምሬ ያለው፣ በኋላ ደግሞ ሲሰጡ በነበሩት ተከታታይ ኮርሶች ላይ የእናቶችና ህጻናት እንክብካቤ ተምሬ እሰራ ነበር። መጀመሪያ በትግራይ ክልል ኦፍላ ወረዳ ሆኖ ማይማዶ የሚባል ክሊኒክ እሰራ ነበር። ከዛም ወደ አምባላጌ ወረዳ ተዛውሬ ቦራ የሚባል ክሊኒክ እዛ ሰራ ነበር። እንደውም ክሊኒኩ አሸልሜዋለሁ። በዛን ሰዓት ኢንቴግሬሽን ኦፍ ኤምፒች ሰርቪስ እየሰጠን የእናቶችና ህጻናት እንክብካቤ ከእርግዝና ክትትል ማዋለድ፣ ከማዋለድ በኋላ ያለው ህጻናት ከአምስት አመት በታች ያሉት ክትባት፣ የተቅማጥ ቁጥጥር እና ይህንትን እድገታቸው ክትትል፣ በአጠቃላይ በእናቶችና ህጻናት ዙሪያ ክሊኒኩ ተሸላሚ ነበር። በዛን ሰዓት በሺ ዘጠኝ መቶ ሰማኒያ ሰባት አመት ምህረት እና ሰማኒያ ስምንት መጨረሻ ላይ ያው እንግዲህ በምድብም በአንዳንድ እንትኖችም አልተስማማንም እየው መጣ ያመጣው እዚሁ ሳኡዲ አረቢያን በባህር ገባው ማለት ነው። ያላቸው የህክምና እውቀት አንድ ነገር ቢሆንም ያላመኑበት ቀዶ ሕክምና እንዲደረግ እንዳይፈቅዱና ባለቤታቸው ራሳቸው እንዲያዋልዷቸውም እንዳደፋፈሯቸው ነግረውኛል። ባለቤቴ ናት እንድደፍር ያደረገችኝ። ሌሎችን እያዋለድክ አይደለም ወይ? ለምን እኔን አታዋልደኝም? እንዴት ብለን ትፈቅዳለህ አንተ ያላመንክበት? እንዴት ብዬ ሆዴ ይቀደዳል? አለችኝ በግልጽ ማለት ነው። ቤቴን ዘግቼ እንግዲህ አምስት ሰዓት ተኩል አካባቢ ነው ይጀመራል። ልክ ስምንት ሰዓት ሲል ቤት ልጅ ተገላገለች ማለት ነው። ያቺ ያየሻት ፎቶግራፏል አሁን ሶስተኛ ክፍል ጨርሳ ወደ አራተኛ አልፋለች። እናቶች ቤት ውስጥ ልጆቻቸውን መገላገል መቻላቸው ለእኛ እንግዳ ነገር አይሆንም ከሐኪም ቤት ብዙ ርቀው የሚገኙ ወገኖቻችን የየዕለት የህይወት አካል በመሆኑ። በተቃራኒው ህክምናው በተስፋፋበት በዚህ በምዕራቡ ዓለም ሐኪሞች ለኦፕራሲዮን ይቸኩላሉ በሚል ስጋት አቅሙና እውቀቱ ያላቸው የደረሱ ነፍሰ ጡሮች የሰለጠኑ አዋላጆችን በሰዓት ቀጥረው ቤታቸው ውስጥ አመጠው የሚወልዱ ቁጥራቸው እየጨመረ መሄዱን መገናኛ ብዙሃኑ ይዘግቡታል። ሳውዲ የሚኖሩት እናቶ ሙልጌታ በመጀመሪያ ልጅ አልቆሙም። የበኩር ልጅ በመደበኛ ምጥ የተገላገሉት ባለቤታቸው ለሁለተኛው ቀዶ ጥገና ሲታሰብላቸው ወደ ተባለው ከፍተኛ ሐኪም ቤት ለመሄድ ወሰኑ። ጊዛን ጀነራል ሆስፒታል ገባን። ፓኪስታኒ ዶክተሯ ልክ እንዳየቻት ኦክሲጅን እያጠረው ነው፣ በእንግዴ ልጅ ላይ ያለው የኦክሲጅን ክምችት እየቀነሰ ስለሆነ በአስቸኳይ በዚህ ባለው ስድስት ሰዓት ሰባት ሰዓት ውስጥ መውለድ አለባት ብላ፣ እንደውም ምርመራውን አቋርጣ ራሱ አንጠልጥላ ይዛት ነው ወደ ቀዶ ሕክምና ክፍል የሄደችው። ተጨማሪ ምርመራዎች አደረገች። አንድ ዶክተር አህመድ የሚባል ኢጅፕሻን ዶክተር መጣ። ደጋግሞ አያት። ያቺ እኔ ያዋለድኳት ልጅም ከእሷ ጋር ስለነበረች ሁለት አመቷ ነው፣ አያት። እቺ እንዴት ወለድሽ ይሏት። እንደውም ቤት ውስጥ ነው የወለድኩት ስትላቸው ጊዜ አይ በቃ በእንትን ትሞከር፣ ሳፖዚተሪ ምጥ የሚያመጣ ሶሉሽን ነገር ነው እሱ ይደረግላት እና ምጡ ከጀመራት ዲግሪው እየተከታተልን እንድትወልድ እናደርጋለን። ያ ሳይሆን ሲቀር ነው ወደ ኦፕራሲየን መግባት የምንችለው። በእርግጥ የኦክሲጅን መቀነስ ይታይበታል፣ ግን ደግሞ ጀማሪ ስላልሆነች ቶሎ አምጣ የመውለድ ብቃቱ አላት አለ ዶክተሩ። እንዳለው ሳፖዚተሪው ተደረገላት። ሳትቆይ አስራ ሁለት ሰዓት ሲል ኖርማል ወለደች ማለት ነው። ኢዮቤ አሁን ሰባት አመቱ ነው። ወደ ሳውዲ አረቢያ ከተሰደዱ ሀያ አመታት እንዳለፏቸው የገለጹልን አቶ ሙልጌታ ሶስተኛውን ልጃቸውን ግን ሐኪሞቹ እንዳሉት የኦክስጅን እጥረቱ አሳሳቢ ሆኖ ስለተገኘ ባለቤታቸው በቀዶ ሕክምናው ሊገላገሉ ግድ ሆነ። ዋናው ነገር ይላሉ አቶ ሙልጌታ፣ በእርግዝና ወቅት ሚስቶች ከሕክምናው ባልተናነሰ የባለቤቶቻቸው ክብካቤና ክትትል ያስፈልጋቸዋል። በእርግዝና ምርመራ ጊዜ ለብቻቸው መሄድ የለባቸውም። ባለቤቷ ከሷ ጋር ቢሄድ የተሻለ ሶሉሽን ይኖራል። እሷም ኮንፊደንስ ይሰማታል። በጋራ ስለሚያደርጉት ማለት ነው። ክትትሉ በተለይ ዶክተሩ ደፍሮ ለሷ ሊነግራት የማይችል አንዳንድ ችግሮች ሲኖሩ አባወራው ካለ ግን ይነገረዋል። የበለጠ ለሚስቶች ክብር የሚሰማቸው ግን ባለቤታቸው አብሯቸው ሲሄድ ነው። አቶ ሙሉጌታ እርግጥ ነው እንኳን እርስዎ በትምህርት የታገዘ የማዋለድ እውቀቱ ያለ ይቅሩና የልምድ አዋላጆችም ቤት ውስጥ በርካቶችን እንደሚያገላግሉ ይታወቃል። እንደው ሌላን እናት ማዋለድና የራስዎን ባለቤት ማዋለድ ልዩነት አለው ወይ ከሆነስ እንደው በወቅቱ የተሰማው ስሜት ምን ነበር? ምንም ልዩነት የለውም። ለምን መሰለሽ፣ በዛን ሰዓት ሐኪምና ተገልጋይ ነን። ቤተሰባዊነት የሚባል ነገር የለም። ሲጀመር የእናቶችና ሕፃናት ጤና ዘርፍ በጣም ሩህሩህ እንድትሆን ያደርጋል። ለእናቶች የሚሰጠው ክብር፣ ለእናቶች የሚሰጠው ታማኝነት ለሚስጥራቸው፣ ከእናቶች ጋር የሚደረገው ቅርርብ፣ በተለይ ተቃራኒ ፆታ እንደመሆናችን መጠን አፍረት ወይም መሳቀጥ እንዳይሰማቸው ጥሩ እና ትሁት መሆን ማግባባት ሐኪምና እናት አትታፈርም ሐኪም እንደውም ከእናት በላይ ነው የሚቀርበው በማለት በመግባባት ነው እንግዲህ እናቶች ሰውነታቸውን ፈታ እንዲል መረጋጋት እንዲሰማቸው ዝግጁ የምናደርጋቸው በሕክምናው ማለት ነው እና ለሌሎችም የምረዳው እና ለባለቤቴን የረዳኋት አይነት በእኔ በኩል አንድ አይነት ነው። በርካታ ኢትዮጵያውያን አዘውትረው በሚሰደዱባት ሳውዲ ህይወት ተመችቶም ሆነ ሳይመች ይቀጥላልና በተለያየ ምክንያት ወደ መደበኛ ሐኪም ቤቶች ሄደው መገላገል የማይችሉ ወገኖቻችን በየቤታቸው የሚያዋልዷቸው የልምድ አዋላጆች መኖራቸውንም ለመረዳት ችለናል። እነዚህ አዋላጆች ታዲያ ከልምድ ሌላ የህክምናው እርዳታ እውቀቱ ስለሌላቸው ልጁ ወጥቶ የእንግዴ ልጁ የሚዘገይበት አጋጣሚ ያደናግጣቸዋል። ያኔም አቶ ሙሉጌታ የበኩላቸውን ያማክራሉ። እዚህ እኔ ያለሁበት አካባቢ ሳውዲ አረቢያን በየመን ድንበር አካባቢ ስለሆነ በጣም ብዙ ህገወጥ ስደተኞች የሚገቡበት ወይም መዳረሻቸው ነው ይህ አካባቢ፣ እና በመንገድ ላይ ተደፍረውም ጓደኞች ኑሯቸው ደግሞ ያለ ጥንቃቄ ብዙ ጊዜ እርግዝና ይዘው የሚገቡ ሴቶች በብዛት አሉ እና እዚህ አካባቢ የሕክምና አገልግሎትን በተገቢ አያገኙም። ለመውለድ ከፍተኛ ችግር ነው ያለው። ገንዘብ ያስፈልጋል፣ የጋብቻ ወረቀት ያስፈልጋል፣ ብዙ ብዙ ነገር አለ። ይሄ በህገ ወጦች ዙሪያ ሲሆን፣ ህጋዊ በሆኑትም ራሱ አንዳንድ እንትኖች አሉ ህጋዊ የጋብቻ ሰርቲፊኬት ሳይኖራቸው ዝም ብለው በተለያየ በቤተሰብ በምናምን በምናምን የሚወልድበት አለ። ሌሎችም በሚረዱበት አጋጣሚ ሙያዊ ምክራቸውን አብረው ማካፈል አልዘነጉም። ለሌሎች እናቶች ደግሞ የምሰጠው አገልግሎት ከወለዱ በኋላ እንደውም ህፃኑን ጆሮ ምናምን ውሀ እንዳይገባበት ራሴ አጥቤ አልብሼ ዲያፐሩን አዘጋጅቼ ከዛ እናትየው ተጣጥባ ብጃማዋን ቀይራ ወዲያው እዛ ቁም ያለው እንድታጠባ በተለይ የመጀመሪያው ሶስት ቀን አራት ቀን በደንብ ተከታትላ እንድታጠባ በአንጀቱ ውስጥ ያለው የመጀመሪያው አይነ ምድር ጥቁሩ ተጠራርጎ እንዲወጣለት ያ የእናት ጡት ወተት ደግሞ የመጀመሪያው እጅግ በጣም በቫይታሚን ኤ እና በተለያዩ ለሰውነታችን ጠቃሚ የሆኑ ንጥረ ነገሮች የበለጸገ ስለሆነ ይሄ በባህላዊ ስኳር ምናምን ማጣመስ እንደማይፈቀድ እና ጡት ማጥባት እንዳለባት ከተቻለ እስከ ስድስት ወር ማጥባት እንዳለባት ከአስራ አምስት ቀን በኋላ ደግሞ የወሊድ መቆጣጠሪያ መጀመር እንዳለባት ልክ ሀገራችን ላይ ክሊኒክ ስንሰራው እንደነበረው ክትባት ደግሞ ማስከተብ እንዳለባት የግል ንጽህናዋን እንዴት መጠበቅ እንዳለባት ሁሉ ነገር መክሬ ያው ለመሰጋግነን እንለያያለን ማለት ነው።